I accept your nomination. የትኛውም ፓርቲ አባል የሆኑ በሁሉም ሕዝቦች ስም በእናቴ ስም፣ አብረውኝ ባደጉ አሜሪካውያን ስም፣ ጠንክረው በሚሰሩ ሰዎች ስም፣ በምድር ታላቅ በሆነችው ሀገር ታሪካቸው በሚጻፈው ሰዎች ሁሉ ስም ለፕሬዚዳንትነት መታጨቴን እቀበላለሁ። የአሜሪካው ምክትል ፕሬዚደንት ካሜላ ሄሪስ ለአሜሪካ ፕሬዚደንትነት እንዲወዳደሩ በፓርቲያቸው መታጨታቸውን በይፋ ሲቀበሉ የተናገሩት ነበር። ለአራት ቀናት ሞቅ ደመቅ ተደርገው የተከናወነው የዴሞክራቲክ ፓርቲው ብሔራዊ ኮንግረስ ሐሙስ ምሽት ተጠናቋል። ፓርቲው ምክትል ፕሬዚደንት ካሜላ ሄሪስ ለፕሬዚደንትነት፣ የሚኒሶታው አገረገዥ ቲም ዎልዝን ደግሞ ለምክትል ፕሬዚደንትነት እንዲወዳደሩ አቅርቧል። ሁለትቱ እጩዎች ከሪፐብሊካን ፓርቲው ወገን ከቀረቡ እጩዎች ማለትም ከቀድሞ ፕሬዚደንት ዶናልድ ትራምፕ እና ከኦሃዮ ሴናተር ጄዲ ቫንስ ጋር በመጪው ጥቅምት 26 2017 ዓ.ም በሚደረገው ምርጫ ዋይት ሀውስን ለመቆጣጠር ፍልሚያ ያደርጋሉ። በፕሬዚዳንትነት እንድወዳደር እኔን መምረጣችሁን በክብር እቀበላለሁ። የሪፐብሊካኑ ፓርቲ ብሔራዊ ጉባኤ ባለፈው ሐምሌ ላይ በተመሳሳይ መንገድ ተከናውኗል። ቀደም ብለን ያደመጥናቸውን ዶናልድ ትራምፕንና ጄዲ ቫንስን ፓርቲውን ወክለው ለፕሬዝደንትነትና ለምክትል ፕሬዝደንትነት እንዲወዳደሩ አቅርቧል። የዲሞክራቲክ ፓርቲውንም ሆነ የሪፐብሊካኑን ብሔራዊ ጉባኤዎች እንዲገመግሙልን እንግዶች ጋብዘናል። ቴክሳስ በሚገኘው ካሊንስ ኮሌጅ የኢኮኖሚክስ መምህር የሆኑት ፕሮፌሰር ሞሐመድ ጣይሮ በእንደ አውሮፓን አቆጣጠር 2014 ግዛቲቱን በመወከል ለአሜሪካ ሴኔት ወይም የሕግ መወሰኛ ምክር ቤት ለእንደራሴነት በግል ተወዳድረው ነበር። ለአድማጮቻችን ግልጽ ለማድረግ ፕሮፌሰር ጣይሮ አሁን የተመዘገቡ የዲሞክራቲክ ፓርቲው አባል ናቸው። ፕሮፌሰር ጣይሮ በቅድሚያ የሁለቱን ፓርቲዎች ብሔራዊ ጉባኤዎች በተመለከተና እጩዎቹ በተመረጡበት መንገድ ላይ ሐሳባቸውን ያካፍላሉ። እንግዲህ የፓርቲ ጉባኤ አንደኛው ትልቁ ነገር የፓርቲውን እጩ ከሕዝብ ጋር ማስተዋወቅ ነው። ትራምፕም ያንን ለማድረግ ሞክረዋል። እንግዲህ ትራምፕ ቀድሞ ፕሬዝደንት ነበር፣ ሰው ሁሉ ያውቀዋል። ብዙም አዲስ ነገር የታየበት አይደለም። እኔ ሳየው ግን የካሜላ ሃሪስ በብዙ ምክንያት እሷን እንደ አዲስ አስተዋውቀዋል ብዬ ገምታለሁ። አንደኛው እሷ ራሷ በመግቢያ ንግግር እንዳለችው በጣም አን ላይክሊ ካንዲዴት ናት። ፕሬዚደንት ባይደን ከምርጭ ከእጩነት ወጥቶ ነው እሷ እጩ የሆነችው እና አንደኛው ትልቁ ነገር እሱ ነው። ሁለታው ደግሞ ጥቁር በመሆኗ፣ ሴት በመሆኗ ብዙ ሞቅታን፣ ኤክሳይትመንት በፈረንጅኛው ፈጥራለች። ንግግሯ ደግሞ ላይ ላዩ ስናየው ብዙ ሰው ከሚገምተው በላይ ነበር። በጣም ዲስፕሊን ያለው ከስክሪፕቱ ያልወጣ ሞቅታን የፈጠረ ሞቅታን መፍጠር እንግዲህ በአማርኛ ምን እንደሚባል አላ ኤክሳይትመንት መፍጠር አንደኛው ትልቁ የዚህ የኮንቬንሽን ወይም የጉባኤ ስራ ነው። ያንን ፈጥሯል። አዲስ ነገር ነው ደግሞ እንዳልኩ ሴት ናት፣ ጥቁር ናት፣ እናቷ ኢንዲያ ናት፣ አባቷ ጀማይከን ነው። በጣም ኮንቪንሲንግ ስቶሪ ነው። አስተዳደጓን ስትነግር ነግር እህቷ ጋር እንዴት እንዳደገች አባቷ በሕፃንነቷ ከእናቷ ጋር ተለያይቶ እናቷ እንዳሳደገቻት ስትናገር በጣም የሚያሳምን እና ብዙ ሰው ይህንን ኤክስፒሪየንስ ሼር ያደርጋል እና በጣም ኮንቪንሲንግ የሆነ ስቶሪ ነው የተናገረችው በአጭሩ ዲስፕሊን ያላት ካንዲዴት እጩ ስለሆነች ከእስክሪፕቱ አልወጣችም። ንግግሩ በጣም በጣም ቆንጆ ነበር። ትረምፕ ችግሩ ምንድን ነው? ስክሪፕቱን ትቶ መሀል ላይ ይህን ለመጀመሪያ አንድ አምስት ስድስት ደቂቃ ቆንጆ ነበር፣ እንደምታስታውሰው የትረምፕ ንግግር ከዛ በኋላ ከተጻፈለት ስክሪፕት ወጥቶ ብዙ ነገር እንደምናቀው፣ ትረምፕ ነው የፈለገውን ነገር ይናገራል። ቆንጆ አድርጎ የጀመረውን ነገር ይህ ነው ከአምስት ደቂቃ በኋላ ድሮ የምናቀው ትረምፕ ሆነ። ያ ትንሽ አበላሽቶበታል ብዬ አስባለሁ። ግን የእሱም ኤክሳይትመንት ፈጥሮ ነበር። ያ ኤክሳይትመንት ደግሞ ሞቅታ ለጊዜው እሱን ትጋልባለህ። ብዙ አይቆይም አብዛኛውን ጊዜ ካመላ ሃሪስም ያንን ኤክሳይትመንት ሞክታ ትጋልባለች ለትንሽ ጊዜ፣ እንደምናውቀው ያ ብዙም አይቆይም ግን፣ ለአሁኑ በጣም ቆንጆና በጣም ሰክሰስፉል የሆነ ጉባኤ ነው ከሪፐብሊካኖቹ እየተሻለ ብዬ ነው ማስበው። በአሜሪካ የሚገኙ በርካታ ኢትዮጵያውያን በምርጫው እንደሚሳተፉ ይጠበቃል እንደ የፖለቲካ ዝንባሌያቸው በባህል በሃይማኖትም ሆነ ከያዙት እሴት አንጻር አንዱን ወይም ሌላውን ፓርቲ ይደግፋሉ። ለዛሬ ያገኘናቸው የዲሲ አካባቢ ነዋሪ ላባን ስዩም ይባላሉ። የረጅም ጊዜ የሪፐብሊካን ፓርቲው ደጋፊ ናቸው። እንደ ፕሮፌሰር መሐመድ ጣይሮ ሁሉ ላባን ስዩምም የሁለቱም ፓርቲዎች ብሔራዊ ጉባኤዎችን በተመለከተና እጩዎቹ በተመረጡበት ሁኔታ ላይ ሀሳባቸውን ያካፍላሉ። ሁለት ኖሚኒ የስ ሁለት ኖሚኒ አሉ፣ ግን አንዱ ኢንካምበንት ነው። አሁን ካማላ ሄሪስ የምታረጉ ያለችው እኔ ከውጭ ነው ምመጣ ያለሁ ብላ ነው የምታናገሩ ያለችው። አሁን ስለዚህ በዚህ አራት አመት አሁን ከጆ ባይድን ምክትል የጆ ባይድን ሆና በሁሉም ፖሊሲ የቆየችው አልነበረችው። ስለዚህ በቃ እኔ አዲስ ነኝ ለሲስተሙም አዲስ ነኝ የውጭ ሰው ነኝ ብላ ነው ራሷን እንደገና እንዳዲስ ለህዝብ የምታስታውቅ ያለችው ማለት ነው። ስለዚህ ይሄ መድረክ አሁን ያለፍ ነው ያኑ የሚያደርገው የነበረው ማለት ነው። ስለዚህ በዚህ ሶስት አመት አሁን እሷ ምንም እጅ የለባት በቃ አብሰንት ነበረች፣ አልታያችም፣ አልተሰማችም። አዲስ ሰው ነች ለሲስተሙ እና እሱ ነው የሞከሩት። አሁን ያለው ጥያቄ ሰራ ወይ ነው፣ የሪፐብሊካኖቹ ኖርማል ወይ ኤክስፔክት የሚደረገው ወይ ነው የሄደው ለምን ዳናልድ ትራምፕ ከዚህ በፊት ፕሬዚደንት ነበረ። አሁን ደግሞ ፕራይመሪ ተደርጎ ኦፊሻሊ አሸንፎ ማለት ነው። ቤት ተካሂዶ ሌላ ሰዎች ነበሩ እና እነሱን አሸንፎ ነው ፕራይመሪውን አሸንፎ ያዘው ማለት ነው። በተጨማሪም ላባን ስዩም ለምን የሪፐብሊካኑን ፓርቲ እንደሚደግፉ ምክንያታቸውን ያስረዳሉ። ፎር ኤግዛምፕል አሁን ኤግዛምፕል ለመሆን ይሄ በአቦርሽን ያለው አተሳሰብ በጽንስ ማስወረድ እና የጌ ሜሪሽ ደግሞ ማለት ነው። በዛ መሰረት በተመሳሳይ ፆታዎች መካከል ሚደ አሁን በዚህ በዚህ ሪፐብሊካን ፓርቲው ኮንሰርቫቲቭ ነው። በልጆች ትምህርት ቤትም አለ። አሁን እዚህ ሜሪላንድ እኔ የሜሪላንድ ተቀማጭ ነኝ። አሁን እዚህ ሜሪላንድ በትምህርት ቤቶች እንደ ኖርማል ነገር ነው የሚያስተምሩት ልጆቹም የሞራሉ የሞራል ፋይበሩ የተሰበረ ህብረተሰብ አይነት ነገር ነው ኦኬ የሚያርጉት ማለት ነው። እና አሁን ይሄ ሪፐብሊካን ፓርቲ ስለሚጠረር እኔን የእሱን ደጋፊ ነኝ፣ በዛ ምክንያት እና በሌላ ደግሞ ግብር መቀነስ አለበት ብሎ ስለሚያምኑ፣ በዛ መሰረት እኔም እሱም የእሱን ደጋፊ ነኝ። ፕሮፌሰር መሐመድ ጣይሮም ለምን ወደ ዲሞክራቶች እንደሚያዘነብሉ ይነግሩናል። በጣም ቆንጆ ጥያቄ ነው። እንዳልከው የተወዳደርኩት እኔ ኢንዲፔንደንት ሆኜ ነበር። አሁን ሬጅስተርድ የተመዘገበ ካርድ ያለው ዲሞክራት ሆኜ ያለው የእኔ ፍልስፍና ክሎስሊ አንላይን የሚሆነው ከዲሞክራቶች ጋር ነው። በሁሉም ኢሹ አይደለም ግን በአብዛኛው ከነሱ ጋር እዛ መዳለሁ። ሪፐብሊካኖች ትልቁ ችግራቸው በተለይ አሁን ይሄ የትረምፕ ፓርቲ ለሌላ ሰው፣ ትንሽ ሀሳቡ ለየት ላለ ሰው ብዙ ቦታ ያላቸው አይመስለኝም። የራሳቸውም እድሜ ልካቸው ሪፐብሊካን የነበሩ ሰዎች ከርተው ትናንት ማታ እንዳየነው አንድ የቀድሞ ሬፕሬዘንታቲቭ እዛ ንግግር አድርጓል። ትራምፕን አትምረጡ ለካሜራ ድምፅ ካሜላ ሃሪስን ምረጡ ምናምን ብሎ ተናግሯል። ሶ ሪፐብሊካን መሆን በጣም አስቸጋሪ ነው። ይህ ሁሉንም ነገር ይቃወማሉ። እኔ መቃወም ፖለቲካ ብቻ ሳይሆን ለምንድን ነው የቆምከው? ምንድን ነው የምታደርገው? የሰውን ህይወት ለማሻሻል የሚለው ጥያቄ ነው የኔ ፍልስፍና እና ይህ ነው ከዲሞክራቶችም ጋር መቶ በመቶ አይደለም እንግዲህ መቶ በመቶ የሚባል ነገር የለም በፖለቲካ ግን ከሪፐብሊካኖቹ በተሻለ ከእኔ ፍልስፍና ጋር የሚሄደው ይሄ የዲሞክራቶች ፓርቲ ነው ለመሆኑ ሁለቱም ፓርቲዎች ለማሸነፍ ምን ያስፈልጋቸዋል ፕሮፌሰር ጣይሮ የሁለቱም ወገኖች የህዝብን ድምፅ ለመሳብና ምርጫውን ለማሸነፍ ምን ማድረግ እንዳለባቸው ወይም ቀድሞውንም ማድረግ የነበረባቸውን ነገር አስመልክተው የግል ምልከታቸውን ያጋሩናል። ምርጫው ዛሬ የሚሆን ቢሆን ይህ የሰውን ሀሳብ የሚለኩ ሰዎች እንደሚሉት ከሆነ ያ የህዝብ አስተያየት መለኪያን የህዝብ አስተያየት መለኪያን ብለው ያ እና ካሜላ ሀሪስ ታሸንፋለች ነው የሚሉት እነሱ ዛሬ ቢሆን ግን በጣም ጥንቃቄ ያስፈልጋል። እንደምታስታውሰው ትረምፕ እጩ ሆኖ መጀመሪያ ጊዜ በቀረበበት ወቅት አያሸንፍም። ሂለሪ እንግዲህ ሂለሪ ነበረች፣ ሁለቱ ናቸው የተወዳደሩት። ሂለሪ ታሸንፋለች ተብሎ ሆቴል ተከራይታ የፓርቲ ቁሳቁስ አዘጋጅታ ያን ማታ ትረምፕ አሸነፈ። እንግዲህ አሸናፊ የሚሆነው አዲስ ሪፐብሊካንን ዴሞክራት አድርገህ ከነሱ ድምፅ አገኝተ ሳይሆን አንደኛ ቤዝህን ቮት እንዲያደርግ ማውጣት፣ ይሄ ሞቅታ ያልኩ ነገር ኤክሳይትመንት ፈጥረህ ሰው ቤት እንዳይውል ያንለት ቮት እንዲያደርግ ማድረግ ነው። አንደኛ እሱ ነው። ሁለተኛው ደግሞ አንድ ሳደድ ቮተርስ፣ እነዚህ ምርጫን የሚወስኑ አብዛኛውን ጊዜ እነሱ ናቸው። ይሄ ሚዲያን ቮተር እንለዋለን እነሱን ያሳመነና ሁሉንም ሳይሆን አብዛኞቹን ወደ ራሱ ያመጣ ሰው ነው የሚያሸንፈው። እና አሁን እንደምናየው ካመላ ሀሪስ ኤክሳይትመንት ፈጥራለች። ወጣቶች ደግሞ የእሷን አጀንዳ የወደዱ ይመስላል። ፖሌ ያንን ያሳያል። ትራምፕ ችግሩ ቅድም እንዳልኩ ነው። ራሱን የሚመስል ሰው ነው ለቫይስ ፕሬዚደንት እጩ አድርጎ ያቀረበው። እና ብዙም ትራምፕ የማያመጣውን ሰው የሚስብለት አይነት ሰው አይደለም ግን እንዳልኩህ ነው የህዝቡን ቨርዲክት የምናየው እንግዲህ ኖቨምበር ነው። የሁለቱም ፓርቲዎች ጉባኤዎች በመጠናቀቃቸውና የሁለቱም ፓርቲ እጩዎች በይፋ በመታወቃቸው ቀሪው ዘመቻው የሚጧጣፍበት ጊዜ ነው። የፕሬዝደንታዊና የምክትል ፕሬዝደንታዊ ክርክሮችንም የምንሰማበት ወቅት ነው። በመጨረሻም በጥቅምት 26 ቀን 2017 ዓ.ም አሜሪካውያን በሚሰጡት ድምፅ አሸናፊው ይለያል። አድማጮች የዚህን ዘገባ ሰፋ ያለ ክፍል በነገው የቅዳሜ ዝግጅታችን ይዘን እንቀርባለን። በድህረ ገጻችንና በማኅበራዊ ሚዲያ ገጾቻችንም ላይ ያገኙታል። ለአሜሪካ ድምፅ እንግድ ወልዴ ዋሽንግተን ዲሲ